ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጤና ስጥልህን፣ እንደምናመሻችሁ አድማጮቻችን። የዛሬውን ነሐሴ 13 ቀን 2006 ዓ ም ስርጭታችንን ይዤ የማስተናገዳችሁ አዳነች ፍሳሐየ ነኝ። በዛሬው ፕሮግራማችን የደቡብ ሱዳን የሰላም ንግግር ሁኔታ፣ የሰላም ትግል ቃለመጠይቅና የጤና ፕሮግራም ይኖሩናል። አሁን በዓለም ዜና እንጀምራለን። አዲሱ አበበ ያነብልናል። እንደምን አምሽታችኋል። የኢራቅ ኃይሎች እና ኩርዶች በአገሪቱ ሰሜናዊ ክፍለ ሀገር የሚገኘውን ግዙፍ ስትራቴጂካዊ ግድብ ከእስላማዊው መንግስት ቡድን እጅ አስለቅቀው እንዲቆጣጠሩ የዩናይትድ ስቴትስ የጦር ኃይል መርዳቱን ፕሬዚዳንት ባራክ ኦባማ ገለጡ። በሶስት ሰዓቱ የዜና እወጃችን የቪኦኤ ዘገባ እዚህ ላይ ይታከልና ይቀርባል። ምዕራብ አፍሪካ ውስጥ በተዛመተው የኢቦላ ቫይረስ 84 ሰዎች መሞታቸውን የዓለም ጤና ድርጅት ደብሊው ኤች ኦ ገለጠ። ይህም ጠቅላላ በወረርሽኙ የሞቱትን ሰዎች ቁጥር ወደ 1229 ከፍ አድርጎታል። የመንግስታቱ ድርጅት የጤና መስሪያ ቤት ዛሬ ማክሰኞ እንዳስታወቀው በጥርጣሬ ላይ የሚገኙትን ጨምሮ በሽታው እንዳለባቸው የተረጋገጠው ቁጥር ወደ 2240 ያደገ ሲሆን ይህ አሀዝ ባለፈው ሳምንት መጨረሻ ላይ ሪፖርት የተደረጉትን 113 ህሙማንን ያካትታል። አሁን አሁን በብዛት የሚሞቱት ህሙማን ባለስልጣናት ከፍተኛ መከላከል በያዙባት በላይቤሪያ ሲሆን ባለፈው እሁድ 17 ተጠርጣሪ የኢቦላ ህሙማን የታጣቂዎች ጥቃት ወደ ደረሰበትና ለብቻው ተከልሎ ወደሚገኝ ወደ አንድ የመኖሮቪያ አካባቢ እንዲመለሱ ባለስልጣናት ማሳሰባቸው አይዘነጋም። የላይቤሪያ መንግስት መንግሥት እንዳስታወቀው ጥቃቱ መኖሮቪያ አካባቢ በሚገኝ መንደር ከደረሰው በኋላ የኢቦላ ቫይረስ እንዳለባቸው የተጠረጠሩ ሰዎች የት እንደገቡ ሳይታወቅ ቆይቶ ነበር። በኋላ መንግስት እነዚህን ሰዎች ሌሎችን ደህናዎቹን እንዳይበክሉ አደራ ጭምር ማሳሰቡም አይዘነጋም። በሚዙሪዋ ፈርጉሰን ከተማ ጦር መሳሪያ አልባ በሆነ አንድ ጥቁር አሜሪካዊ ወጣት ላይ በነጭ የፖሊስ መኮንን የተፈጸመው ግድያ የቀሰቀሰው ከፍተኛ ውጥረት እንዳለ ሆኖ በግድያው ተቃዋሚዎችና በፖሊሶች መካከል ሌሊቱን ግጭት መካሄዱ ተሰምቷል። ከሰላማዊ ተቃውሞ ወደ ግጭት ባመራው በዚሁ አመጽ ፈርጉሰን ከተማ አውራ መንገድ በተሰበሰበው ህዝብ ላይ ፖሊስ እምባስ መጭ ጋዝ ተኩሷል። ጠርሙሶች ደግሞ ከህዝቡ ወደ ታጣቂ ወታደሮች ተወርውረዋል። ስለ ሁኔታው የፖሊስ መኮንኖች በሰጡት ቃል ከህዝቡ ከፍተኛ ጥቃት እንደደረሰባቸው፣ እነርሱ ግን ምንም ጥይት እንዳልተኮሱ ተናግረዋል። ሰልፉ በአብዛኛው ሰላማዊ እንደነበር የሚናገሩት ፖሊሶች አንዳንድ ተሰላፊዎች ግን የአመፅ አካሄድ መምረጣቸውን ገልጠው በዚህም የተነሳ ሁለት ሰዎች እንደቆሰሉ አስረድተዋል። በፍርጉሶኑ ህዝባዊ ተቃውሞ ፖሊስም ህዝብን ለመበተን ያደረገው ሙከራ ባለመሳካቱ 31 ሰዎች በዚሁ በዛሬ ሌሊቱ ግጭት ምክንያት መታሰራቸው ታውቋል። በአፍቃሬ ሩሲያ ሽምቅ ተዋጊዎች ጥቃት ከደረሰበት ኮንቮይ ውስጥ የ15 ሲቪሎች አስከሬን ማግኘታቸውን የዩክራይን ጦር ኃይል አስታውቀዋል። የጦር ኃይሉ ቃል አቀባይ አድሬን ሊሼንኮ እንዳስታወቁት ተጨማሪ አስከሬን ለማግኘት የተደረገው ጥረት በምስራቋ ዩክራይን ግዛት በሚካሄደው ጦርነት ምክንያት ሊቋረጥ ችሏል። አንድ ሽምቅ ተዋጊው መሪ በበኩሉ በሲቪሎች ላይ ጥቃት ያደረሱት የዩክራይን ወታደሮች ናቸው ሲል ያስተባብላል። ትናንት ሰኞ ግን ሩሲያ ወደ ምስራቅ ዩክራይን የሰብአዊ እርዳታ አቅርቦት ከመላክ ጋር የነበረባት ግጭት መወገዱ በውጭ ጉዳይ ሚኒስትሯ መገለጡ አይዘነጋም። በመጨረሻም ሶስት የሮማው ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አባ ፍራንሲስ ቤተሰቦች አርጀንቲና ውስጥ በመኪና አደጋ ሞቱ። የወንድማቸው ልጅ የሆነው የ38 ዓመቱ ሆራሾ በርጎጊሎ ያሽከረክር የነበረው መኪና ከፊት ለፊት ከነበረን ትልቅ ካሚዮን ጋር በመላተሙ አብረውት የነበሩት የስምንትና የሁለት ዓመት ልጆቹ እናታቸውም ጭምር መሞታቸው ታውቋል። ሾፌሩ ግን በጽኑ ሕመም ሐኪም ቤት ተኝቷል። ሊቀ ጳጳስ አባ ፍራንሲስ በደቡብ ኮሪያ ያደረጉትን የአምስት ቀናት ጉብኝት ገና ትናንት ማብቃታቸው አይዘነጋም። ዜናው በቃ አዲሱን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ደግሞ ወደ ቀዳሚው ዝግጅታችን እናመራለን። ላለፉት ሰባት ወራት በደቡብ ሱዳን የዘለቀውን የእርስ በርስ ግጭት ለማብቃት በሚመጣው አመት ከሚካሄደው ምርጫ በፊት በሚቋቋመው የአንድነት ሽግግር መንግስት ውስጥ የምክትል ፕሬዚዳንቱን ስልጣን እንዲይዙ ፕሬዚደንት ሳልቫ ኪር ያቀረቡትን ሀሳብ ሪክ ማያቻር እንደማይቀበሉ ገለጹ። ግጭቱ ከመነሳቱ በፊት ምክትል ፕሬዚዳንት የነበሩት ሪክ ማያቻር አሁን የጁባው አስተዳደር ላይ የሚካሄደውን አመፅ የሚመሩ ሲሆን ለአሜሪካ ድምፅ ሬዲዮ የሰጡት ቃለ ምልልስ በአዲስ አበባ በሚካሄደው የሰላም ድርድር ከመንግስት ጋር ፊት ለፊት ተገናኝተው መነጋገር እንደሚፈልጉ በድጋሚ ተናግረዋል። ከእንግሊዝኛ ክፍል ባልደረባችን ፒተር ክሎቴ ጋር ያደረጉትን ቃለ ምልልስ ትዝታ በላቸው ታቀርበዋለች። የሌሎች ወገኖች በድርድሩ ጣልቃ መግባት አብዛኛውን ጊዜ ከስምምነት እንዳይደረስ እንቅፋት ሆኗል ነው የሚሉት ሪያክ ማቻር እኔ እንደማምነው ሌሎቹን በጠረጴዛው ውይይት ከማሳተፍ ይልቅ በእኛና በመንግስት መካከል በሚደረገ ቀጥታ ንግግር ነው በፍጥነት ሰላም ማስፈን የሚያስችለው። የደቡብ ሱዳን ተቃዋሚ መሪ ሪያክ ማሻር ነሐሴ ሦስት ሊካሄድ የነበረው ድርድር ሳይሳካ ሲቀር ውይይቱን ለነሐሴ ሀያ አንድ በማራዘም ኢጋድ ማለትም የምስራቅ አፍሪቃ የልማት በየነ መንግስታትን ይወቅሳሉ። እኔ ጥፋቱ የአደራዳሪዎቹ ነው ባይ ነኝ። ምክንያቱም የሰላም ድርድሩን ለማቋረጥ ምክንያታቸው የረባ ባለመሆኑ ዋናው ተደራዳሪ ወደ ኒውዮርክ ቢሄዱም የተቀረነው ለመደራደር እንችል ነበር። አሁን ደግሞ የቀጥታ ድርድር እንደምንፈልግ እየተነገረ ነው። አደራዳሪዎቹ ግን የለም፣ የሲቪል ማኅበረሰብ ድርጅቶች፣ የቀድሞ ታሳሪዎች ከሁለቱ ፓርቲዎች ጋር መደራደር አለባቸው እያሉን ነው። ሪያክ ማቻር አዲስ አበባ ውስጥ መቆየታቸው ለድርድሩ መሳካት ያላቸው ፍላጎት ምልክት መሆኑን ይናገራሉ። የደቡብ ሱዳን መንግስት ግን በቅርቡ በእርሳቸውና በፕሬዝደንት ሳልቫኪር መካከል የተደረሰውን ስምምነት በመጣስና በጠባጫሪነት ይከሳቸዋል። በደቡብ ሱዳን አንዳንድ ክፍሎች ሲቪሎችንና የአገሪቱን ብሔራዊ ሰራዊት የሚያጠቁት የሪያክ ማቻር ተከታዮች ናቸው ይላል የደቡብ ሱዳን መንግስት። ማቻር ግን ያስተባብላሉ። ይልቁንም በእርሳቸውና በፕሬዚደንት ሳልቫኪር መካከል የተፈረመውን ስምምነት የሚያፈርሰው የኡጋንዳ ወታደሮች በአገሪቱ መገኘት ነው ይላሉ። የተፈረመው ያለመጠቃቃት ስምምነት የኡጋንዳ ወታደሮች እስካለፈው ጥር ወር አገሪቱን ለቀው እንዲወጡ ነው የሚያዘው። ነገር ግን እስከ ዛሬ ደቡብ ሱዳን ውስጥ ናቸው። ሪያክ ማቻር ጨምረው ባለፈው ጥር ወር ስምምነቱ ሲፈረም የመንግስት ወታደሮች የነበሩበትን የጦርነት ቦታ ዛሬ ካሉበት ጋር ብናወዳድር እየገሰገሱ ያሉት እነርሱ መሆናቸውንና የስምምነቱንም ውል የጣሱት እነሱ መሆናቸውን መረዳት ይቻላል ይላሉ። የእርሳቸው ወገኖች የሆኑት የግጭቱ ምንጮች የሆኑ ችግሮች ሁሉ እንዲፈቱ ይፈልጋሉ እነዚህም የአገሪቱ ሰራዊት አደረጃጀት፣ የፍትህ ስርዓቱ፣ የሲቪልና የህዝብ መብቶች አያያዝን ማሻሻል ይጠቀልላሉ ብለዋል። ሪያክ ማቻር የእርሳቸው ተከታይ ሸማቂ ኃይሎች ከመንግሥት ሰራዊት ጋር ለሚደረግ ሌላ ከፍተኛ ጦርነት መሳሪያ እያከማችሁ ነው የሚለውንም ክስ አስተባብለዋል። መሳሪያ ለመግዛት ገንዘቡን ከየት ነው የማመጣው? ሲሉ ይጠይቁና ይልቁንስ ከቻይና መሳሪያ የሚሸምተው መንግስት ነው ህዝቡ በረሃብ ሲሰቃይ የነዳጅ ሀብታችንን እየተጠቀመ መሳሪያ የሚሸምተው መንግስት ነው ብለዋል። ማቻር በአገሪቱ ላይ የረሃብ ሰብአዊ ቀውስ እያንዣበበ 700 ሚሊዮን ዶላር አውጥቶ የህዝቡን ህይወት ከማዳን ይልቅ በ1.7 ቢሊዮን ዶላር ከቻይና መሳሪያ በመሸመት የፕሬዚደንት ሳልቫኪርን መንግስት ከሰዋል። ተቃዋሚው ሪያክ ማሻር ለአሜሪካ ድምፅ ራዲዮ እንግሊዝኛው ክፍል በሰጡት ቃለ ምልልስ። አሁን ደግሞ ወደ ሰላም ትግል ውይይት። በሙያ የኤሌክትሪክ ኢንጂነር የሆኑት አቶ ግርማ ሞገስ የሰላም ትግል 101 በሚል ርዕስ ስለ ሰላም ትግል መጽሐፍ ጽፈዋል። መጽሐፉ ስለ ሰላም ትግል ታሪክና ስለ ሰላም ትግል ስልቶች በሰፊው ይዘረዝራል። በዓለም ደረጃ ከተደረጉት የጥንት የሰላም ትግሎች አንስቶ በኢትዮጵያም ታላቁ እያሱ በሚል መጠሪያ የሚታወቁት አጼ እያሱ እንዲሁም እነ ነጋድራስ ገብረ ሕይወት ባይከዳኝ ያካሄዱት የሰላም ትግልንም ያነሳል። አቶ ግርማ ሞገስ ስለ ሰላም ትግልና ስለ ሌሎች የኢትዮጵያ ጉዳዮችም ጽፈዋል። ስለ የኢትዮጵያ የስልጣን ሽግግር ታሪክም ገና ያልታተመ መጽሐፍ ጽፈዋል። የዛሬው ቃለ መጠይቅ በአረብ ሀገሮች በተካሄዱት የሰላም ትግሎች ይጀምራል። እንግዲህ የታሕሪር አደባባይን አንስተዋል፣ የግብጽ ማለት ነው። ባለፉት ሁለትና ሶስት አመታት እንቅስቃሴ ሲካሄድ ቆይቷል። ግን በአሁኑ ጊዜ እንግዲህ ስንቶቹ ተሳካላቸው አልተሳካላቸውም ለማለት ብንሞክር፣ ምናልባት እንግዲህ የምን ብዙም ወሪያ አንሰማም፣ ዝም ያለ ይመስላል። እንግዲህ ጠለቅ ብሎ ማየት ያስፈልጋል። ግብጽ እንደምናየው እንግዲህ መጀመሪያ ደህና መልክ ይዞ አሁን ወደ ወታደራዊ አገዛዝ ተመልሷል። ቱኒዚያ ሻል ያለ ይመስላል። እንግዲህ የሚያውቁት ካለ እሱን ይዘረዝሩልናል። የሶሪያን የምናውቀው እንግዲህ በሰላማዊ መልክ ጀምሮ ወደ ትጥቅ ትግል ሄዶ አስከፊ ደረጃ ላይ ደርሷል በአሁኑ ጊዜ እና በነዚህ እንግዲህ ቢተነትኑልን። እንዳልሽው፣ ልክ ነው። ቱኒዚያ የተሻለ ደረጃ ላይ ነው ያለው፣ በደንብ ከተጠበቀ የየመንም እንዳልሽው ነው የግብጽ ጥሩ ሄዶ የሰላም ትግሉን መሳሪያዎች፣ የሰላም ትግል የፖለቲካ ሀይል ምንጮች እነማን ናቸው የሚለውን በደንብ አይቷል። የሰላም ትግል ዘዴዎችን ከሁለት መቶ ውስጥ ለግብጽ የሚሆኑትን በትክክል መርጧል። እንደገና አካሄዶቹንም መጀመሪያ በኮንቨርዥን ሰራተኛውን የመንግስት ሰራተኛውን ወታደሩ እንዲተባበራቸው ፖሊስ እንዲተባበራቸው በቅስቀሳ ብዙ ሰርተዋል። ተማሪዎች፣ ሴቶች፣ እናቶች እንዲተባበሩ፣ ኮንቨርዥን ለመብት እንዲወጡ፣ ለኑሮ መሻሻል እንዲወጡ፣ ከውርደት ኑሮ መብታቸውን ለማስከበር አደባባይ እንዲወጡ፣ ይሄን ሁሉ ጥሩ ሰርተዋል። ኮንቨርዥን ለመለወጥ፣ ይሄን ካደረጉ በኋላ መጨረሻ ላይ በጣልቃ ገብነት የሚለውን ተጠቅመው አደባባይ ወጣ፣ ህዝቡ፣ ስራ ቆመ። ይሄ በሙሉ ጣልቃ መግባት ነው። ስራ ከቆመ መንግስት ማስተዳደር አልቻለም ማለት ነው። በመንግስት ስራ ውስጥ አልጋ ተገብቷል። አደባባይ ከቆመ ትራፊክ መደብ አይንቀሳቀስም። ይህም መንግስት ሊሰራ አልቻለም ማለት ነው። እነኝህን ነገሮች በማድረግ መንግስትን ከመንግስት ስልጣን አወረዱ ሙባረክን። ይሄ አንዱ አካሄድ ነው። በኢትዮጵያ ግን የኢትዮጵያ የምርጫ ፓርቲዎች የመረጡት አኮሞዴሽን የሚለውን ነው። አሁን ሁለቱን ግንኙነት እናያለን። የግብፁ አሁን ግብጾች ሙባረክን ካወረዱ በኋላ ተመልሰው ወደ ምርጫ ነው የሄዱት አኮሞዴሽን ፓርቲዎች ግን የተቃዋሚ ፓርቲዎች የዲሞክራቲክ ፓርቲዎች እና የሙስሊም ብራዘርሁድ ተሰለፉ። የሙስሊም ብራዘርሁድ አስራ ሁለት ሚሊየን ድምፅ ሲያገኝ ዲሞክራቶች ሀያ አንድ ሚሊዮን ነው ያገኙት። ግን እርስ በርስ ተከፋፈሉት። አንድነት አልነበራቸውም ዲሞክራቶች። ያ በመሆኑ ድምፁ ለሶስት ሲከፈል ሀያ አንድ ሚሊዮን ሙስሊም ብራዘርሁድ ካንዲዴት እጩ ካገኘው ዝቅተኛ ስለሆነ ተሸነፉ። ወደዛ ገባች ተመልሶ ዲክታተር ሺፕ መጣ ማለት ነው። በተግባርም አየነው። ከሶሪያ ጋር ላወዳድር ነው የምፈልገው የግብፅ የሞተው ከአንድ ሺህ በላይ ነው። በሰላም ትግሉ የቆሰለው ከስድስት ሺህ በላይ ነው። የታሰረው ከአስራ ሁለት ሺህ በላይ ነው። ይሄ ሁሉ ተከፍሎ ነው እነኛ ሶስት የዲሞክራቲ እጩዎች ባለመተባበራቸው ይሄ ሁሉ የተከፈለበት ሰላም ትግል መጨረሻ ላይ ዋጋ አቶ ወደ ወታደራዊ እንትን የገባው ቢሆንም ግን እንደ ሶሪያ አልሆነም። ግን የሶሪያን ደግሞ ብናይ ያ እንቅስቃሴ ቆንጆ ሆኖ እንደ አበባ አብቦ ፈከክ እያለ በዚህ ከተማ በዛ የጀመረው ብዙም ሳይቆይ ጠመንጃ የያዙ ወገኖች ተቀላቀሉት። በመቀላቀላቸውም ከተቃዋሚው መንደር እስካሁን የሞተው ወደ ሀምሳ ሺህ ደርሷል። አሁንም የታሪካዊት ሶሪያ እድል ምን እንደሆነ አናቅም። በነገራችን ላይ ፍሬምናጦስ የሚባለው የመጀመሪያው ኢዛናን ክርስቲያን ያደረገው ጳጳስ ግብፅ ነው፣ ተጠሪነቱ ግን ከሶሪያ ነው የመጣው። ከሶሪያ ነው የመጣው እና ያቺ ታሪካዊ ሶሪያ አሁን የህልውና ጥያቄ ውስጥ ገብታለች። እና የሞተው ከተቃዋሚው ወገን ወደ ሀምሳ ሺ ሺ ሲደርስ የመንግስት ወታደር ደግሞ ያለቀው ወደ አርባ ሺህ ደርሷል። እስካሁን ድረስ ባለስልጣኖች የሞቱት ወደ አንድ ሺህ ደርሰዋል። ከውጭ ሁሉ ከጎረቤት ሀገር በተለያየ በሃይማኖት በምናምን እየመጡ እዛ እየሞቱት ወደ አስራ ሰባት ሺህ ደርሰዋል እንግዲህ የሰላም ትግልን የትትግል ሲቀላቀለው ይሄን ያህል አደጋ ያመጣበታል የግብፁ ግን ያን ያህል አልሄደም ግን ተበላሽቷል የሶሪያው የበለጠ ተበላሽቷል የሀገር ህልውና ጥያቄ ውስጥ ከጥቷል ስለሆነም ኢትዮጵያችን የሶሪያውን መንገድ እንድትመርጥ አንፈልግም የግብፁንም በጥንቃቄ ማየት አለባት። የምርጫ ፓርቲዎች የያዙት መንገድ የተሻለ መንገድ ነው። ስለ ምርጫ ጉዳይም አንስተዋል። በመጽሐፎ ምርጫ በዲሞክራሲ በዳበሩ እና በዲሞክራሲ ባልዳበሩ ወይም ደግሞ ዲሞክራሲያዊ አሰራር ባልሰረጸባቸው ሀገሮች ምን አይነት መልክ እንደሚይዝ ገልጸዋል እና እስቲ ያብራሩልን በዚህ ጉዳይ ላይ። በዲሞክራሲ የበለጸጉ ሀገሮች፣ እንደ አሜሪካ እና እንደ እንግሊዝ አይነት ሀገሮች የሚካሄደው ምርጫ ኢትዮጵያ ውስጥ ይካሄዳል ብለው የሚያስቡ ሰዎች አሉ። ያ ትክክል አይደለም። ምክንያት ነጻ ምርጫ ቦርድ አለ። በእንግሊዝና በአሜሪካና በዲሞክራሲ በሰረጠባቸው ሀገሮች የምርጫ አስፈጻሚዎች ዲሞክራቶች ናቸው። እንደገና የሚቆጣጠራቸው ህግ አለ። ህግ ያከብራሉ። ሶስቱ የመንግስት ዘርፎች የተለያዩ ናቸው በእነኚህ ሀገሮች ፓርላማ፣ የስራ አስኪያጁና የፍትህ ብራንች ቅርንጫፍ አራተኛ አራተኛው የመንግስት ዘርፍ የሚባለው ተብሎ የሚታወቀው ነጻ ፕሬስ አለ። በአብዛኛው ፈንክሽን አለ በእነኝህ ሀገሮች ስራ ላይ የዋለ ነው። መንግስት ከፓርቲ ቁጥጥር ነጻ ነው በእነኝህ ሀገሮች። ስለሆነም መንግስት ድምፅ ሰረቃ ውስጥ አይገባም። መለየው ለባሹ በእነኝህ ሀገሮች ወታደሩም ሆነ ፖሊሱ ተገዥነቱ ለፓርቲ ሳይሆን ለህገ መንግስት ነው። ተገዥነቱ ለህዝብ እንጂ ለአንድ ፓርቲ አይደለም። በመሆኑ እነኚህ ነገሮች ሁሉ ተደማምረው በእነኚህ ሀገሮች የሚካሄደው ምርጫ የተሻለ እንዲሆን ያደርጋል። ችግር የለም ማለት አይደለም። በእንግሊዝም ሆነ በአሜሪካ ሊኖር ይችላል። ለምሳሌ ጎርና ቡሽ በቅርብ ጊዜ እንዳየ ነው። ግን ቢሆንም ችግር ውስጥም ሀገር አትገባም፣ ቀውስ ውስጥ አትገባም። በምርጫ ያልዳበሩ ሀገሮች ግን እነኚህ የዘረዘርኳቸው ከአንድ እስከ ስድስት በተሟላ ሁኔታ የሉም። ስለሆነም ድምፅ መስረቅ እጩ ማስፈራራት፣ ታዛቢ ማስፈራራት የመሳሰሉት ነገሮች ሊፈጸሙ ይችላሉ። በእነዚህ ሀገሮች ሶስቱ የሰላም አካሄዶች አብረው መጓዝ ያለባቸው ይመስለኛል። ይኸው ምን ማለት ነው? ለምሳሌ በኢትዮጵያ ህዝቡ በብዛት ወጥቶ መቀስቀስ አለበት። ኮንቨርጅን መብቱን ለማስከበር የመንግስት ስልጣን ሿሚና ሻሪ ለመሆን ለመምረጥ እድሜው የደረሰ ኢትዮጵያዊ በሙሉ ወጥቶ እንዲመዘገብ ማድረግ፣ መለወጥ፣ ማሳመን ኮንቨርሽን የሚለው ነው። ታዛቢዎች ሳይፈሩ ስራቸውን መስራት፣ እጩዎች ሳይፈሩ ስራቸውን መስራት፣ በምርጫ ቀን የተመዘገበው በሙሉ ወጥቶ መብቱን መጠቀም፣ የሚፈልገውን ፓርቲ መምረጥ። በዚህ ጊዜ ድምፅ ሰረቃና መሰል ነገሮች እንዳይፈጸሙ ደግሞ እዛ ሆኖ ድምፅ የሰጠው ህዝብ ድምፁ በትክክል መቆጠሩን ማረጋገጥ ድምፅ ከተሰረቀ ድምፅ ይከበር የሚል እንቅስቃሴ ይጀምራል ማለት ነው። ሁለት መቶ ያህል የትግል ስልቶች አሉ። ሁለት መቶ ያህል የትግል መሳሪያዎች አሉ። የሰላም ትግል መሳሪያዎች አሉ። ከእነኛ ውስጥ የተወሰኑትን በመጠቀም መንግስት የህዝብ ድምፅ እንዲያከብር መጠየቅ አለበት። ይህ ትልቅ ዝግጅት ይፈልጋል። የምርጫ ፓርቲዎቻችን ግን ይሄን ሁሉ አድርገዋልን የሚለውን አላምንበትም። ግን ተስፋም አልቆርጥም። ግን እዛ ላይ አብረው እንዲመልሱት ብዙውን ጊዜ የሶስተኛ ዓለም መንግስታት ወይም በስልጣን ያሉት ኃይሎች እነሱ በማይሸነፉበት መልክ ነው የሚያካሄዱት። እንግዲህ እና ይሄን ሁሉ ለማካሄድ ቀላል ይሆናል ወይ? አዎ፣ ከባድ ነው። ለዚህ ነው ዝግጅቱ ትልቅ ነው ያልኩትኝ። በመጀመሪያ ህዝቡን እንግዲህ ማስተማር ያስፈልጋል። ምርጫ ህዝብን የመንግስት ስልጣን ባለቤት ያደርጋል። የመንግስት ስልጣን ቀጣሪና ባለስልጣኖቹን ቀጣሪና ከስራ አሰናባች ያደርጋል። ይሄን ለማድረግ እንግዲህ የመጀመሪያው ደረጃ በብዛት እንዲመዘገብ ማድረግ ነው። ይሄ የምርጫ ፓርቲዎች ግዴታ ነው። ህዝቡ ይህን ካደረገ በኋላ በምርጫ ቀን በብዛት ወጥቶ እንዲመርጡ፣ ታዛቢዎችም በደንብ ሳይፈሩ እንዲከታተሉ የሚመጣው መስዋዕትነት እየከፈሉ ማለት ነው። መሞት አንፈልግም በጥንቃቄና በብልሀትና በብልህነት ከተደረገ ደግሞ ብዙም ነገር ላይመጣ ይችላል። በጣም ከከፋ ትለቅለት አለ። ስልጣኑ ይቅር እንጂ መሞት የለብንም። በምርጫ ዘጠና ሰባት ለምሳሌ የተካሄደው ፓርላማ ገብቶ ቢሆኑ ያን ያገኙትን ድል ሳያባክኑና አገር ጥለወጡ አሁን ሌላ ትጥቅ ትግል ከሚሰብኩ በብልህነት ያንን እንደ መስፈንጠሪያ አቸው ይዘው አምስት አመቱን መዘጋጃ ጊዜ አድርገው እንደገና በሁለት ሺ ሁለት ምርጫ ቢገቡ የተሻለ ውጤት ሊያመጡ ይችላሉ። እርግጥ ነው ይገባኛል፣ የቀድሞ በዛ ጊዜ ቢገቡ ኖረ ብዙ ላይ አሰራቸው ይችላል። ትግል ነው ማዘር ተሬዛ አይደለም። ቅድም ያልነው ችግር አለ፣ የባህል ችግር አለ፣ የአሳሰብ ችግር አለ፣ የኋላ ቀርነት ችግር አለ። ስራችን ቀየር ማለት አለበት እና መጀመሪያ ያገኘውን የፓርላማ ወንበሮች ይዘን በክልልና በፌዴራል እዛ ላይ በሚቀጥለው ምርጫ ደግሞ የተወሰኑ ከፍ አርገን፣ በሚቀጥለው ደግሞ የተወሰኑ ከፍ እያል ህዝባችንንም አብሮ እየተማረ መብቱንም እያወቀ የመንግስት ስልጣን ባለቤት መሆኑን በአይኑ እያየ ሄዶ የመጨረሻ እሱ የመረጠው ፓርቲ ስልጣን ላይ እንዲወጣ ማድረግ መቻል የምርጫ ፓርቲዎች ግዴታ ነው አሁን እንግዲህ ያነሷቸው ነጥቦች በተጨባጭ ወደ ኢትዮጵያ ከሄድንና በኢትዮጵያ ያለውን ሁኔታ ካየን አሁን ያነሷቸውን ነጥቦች በተግባር ላይ አውሎ በምርጫ ለማሸነፍ የሚበቁ ወይም እንደዛ ለማካሄድ የሚችሉ የፖለቲካ ፓርቲዎች አሉ ብለው ያምናሉ? ይከብደኛል፣ አሉ ብዬ ማመን። ግን ሕብረት ቢፈጥሩ፣ ያሉት ሽርክና ቢፈጥሩ፣ መድረክ ዩዲጄ፣ በየሀድ ተማይፓ፣ ሌሎችም ሕብረት ቢፈጥሩ ተቃዋሚ ሕብረት ፈጥረው ፓርላማውን የአንድ ፓርቲ ፓርላማ ሳይሆን እውነተኛ ተቃውሞ ያለበትና ህይወት ያለው ፓርላማ ማድረግ ይችላሉ። አምባውን ምርጫ ቱ ታውዘንድ ሰባት ካልሆነም የተገኘውን ይዞ በሚቀጥለው ምርጫ ደግሞ ከፍ ማለት፣ ወዳኛው ምርጫ ደግሞ እንደገና ድልን መሞከር። ገዢ ፓርቲ ለመሆን ረጅም ጊዜን ፈጅ ነው፣ ከትውልድ ትውልድ የሚቆይ ነው። ግን ዲሞክራሲ እንደ ፖለቲካ ስርዓት ሲባል ነፃ የምርጫ ቦርድ ይኑር፣ ነፃ አስመራጮች ይኑሩ፣ ፍርድ ቤቱ ነፃ ይሁን። የመንግስት ስራ አስኪያጅ ዘርፍ በፓርላማው ላይ ተጽዕኖ አይኑረው። ፓርላማው ነፃ ይሁን። ፕሬስ ነፃ ይሁን። እነኚህ ተቋሞች ነፃነት ካላቸውና አንዱ ሌላውን የማይገለብጠው እስከሆነ እና የተጻፈው ህገ መንግስት ራሱ በቂ ነው። ኢትዮጵያ እሱን መንግስት ካከበረና ተቋሞች ካከበሩ የዴሞክራሲ ስርዓት መገንባት ተጀምሯል ማለት ነው ያ ግን እየሆነ አይደለም። እና የዴሞክራሲ ስርዓት ማድረግ ይቻላል። ይሄ በጎ ፈቃደኝነት ብቻ ነው የሚጠይቀው። ለባህል ግን ብዙ ጊዜ የሚፈጅ ነው። እንግዲህ በመጨረሻ አቶ ግርማ ሞገስ፣ የመጽሐፉ ስያሜ ሰላማዊ ትግል አንድ ዜሮ አንድ ነው የሚለውና ለምንድን ነው እንደዛ የተባለው? ሰላማዊ ትግል አንድ ዜሮ አንድ ወይም መቶ አንድ ያልኩበት ምክንያት መሰረታዊ ጽንሰ ሀሳቦች ስለ ሰላማዊ ትግል ማለቴ ነው። በትምህርት ቤት ኮሌጅ፣ ወይ ለምሳሌ የተሽ እንደሆነ ታሪክ አንድ ዜሮ አንድ ታሪክ አንድ ዜሮ ሁለት ማስ አንድ ዜሮ አንድ ማስ እየተባለ ይሄዳል። ከዛ ጋር አያይዤ ነው እና ይሄ መሰረታዊ ነው። ሰላማዊ ትግል አንድ ዜሮ ሁለት ለመጽሐፍም ሀሳብ አለኝ ከዛ ጋር በተያያዘ ነው ያንትያም የሰጠሁት መሰረታዊ ለማለት እና በተለይ በሀገር ቤት በተለይ ወጣቱ በሰላማዊ ትግል ሀገሩን ወደ ሰለጠነው መንደር ይዞ ለመሄድ ለሚፈልገው የህብረተሰብ ክፍል በተለይ ወጣቱ ኢትዮጵያዊ የሆነ ትምህርታዊ የሆነ የመወያያ መጽሐፍ እንዲኖራቸው የተማረው ወጣቱ ክፍል ዋናዋን ስ ይገባዋል መሰረታዊ ማለት እንደሆነ። እሺ፣ እንግዲህ አሁን ወደ ማጠቃለል ስለሆን እስካሁን ያልተጠቀሰ ለመናገር የሚፈልጉት ነገር ካለ አቶ ግርማ። ስለ ፖለቲካ ጥላቻ አጭር ነገር መናገር እፈልጋለሁ። ወደ ማጠቃለያ ከመሄዴ ፊት ስለ ፖለቲካ ጥላቻ የፖለቲካ ጥላቻ በጣም አስከፊ ነገር ነው በውስጣችን ብዙ ይታያል የፖለቲካ ጥላቻ እዚህም እዛም በመንግስትም በኩል በተቃዋሚዎችም በተቃዋሚዎቹም እርስ በርስ መካከል ጥላቻ እውር ያደርጋል ጥላቻ መርህን እንድትረሳ ያደርጋል መርህን እንዳትቀበል ያደርጋል ጥላቻ ከሀቅ ጋር ያጣልሃል ጥላቻ መጨረሻ ላይ ከራስህ ጋር ያጣልሃል እና በኢትዮጵያ ውስጥ ያለው ችግር የፖለቲካም ሆነ የኢኮኖሚ ወይም ሌላ በጥላቻ አይፈታም በሰከነ አእምሮ በማሰብና ተገቢውን ሰላማዊ ትግል በማድረግ ብቻ ነው ሊፈታ የሚችለው። ኒክሰን ያለውን መጥቀስ እፈልጋለሁ። የሚጠሉኝ ሰዎች እንዳሉ እገነዘብ ነበረ። ትግሌ ግን ሃሳባቸውን ፖሊሲያቸውን ስለሆነ አሸንፋቸው ነበረ። አሁን በመጨረሻ ግን እኔም እንደነሱ መጥላት ጀመርኩ። ይሄ ጥላቻዬ የህገ መንግስት እያፈረስኩ እነሱ ላይ ስለላና ሌሎች ነገሮች ማድረግ እንድፈጽም አደረገኝ። ይሄ ጥላቻዬ የራሴን ውድቀት አመጣ። ይሄ የፕሬዝዳንቱን ኦፊስ እንድለቅ አድርጎኛል። ከነገ ምሳ ሰዓት ጀምሮ የፕሬዝዳንቱን ኦፊስ እለቃለሁ ብሎ የመጨረሻ እንትኑን በቴሌቪዥን ተናገረ ኒክሰን። ይሄን ካልፉ በኋላ ወደ ጠየቅሽኝ ማጠቃለያ ልሄድ። መጽሐፉ ሁለት መቶ ሰላሳ አራት ገጾች አሉት። ከዛ ውስጥ ምዕራፍ አራት ለምሳሌ ሰላማዊ ትግልና ሲቪክ ግርጅቶች ይላል። ስለ ሴቶችም የሚያወራ ምዕራፍ አለው። ሰላም ትግልና ሴቶች በተፈጥሯቸው ትስስር አላቸው። ሰላማዊ ትግልና መፈንቅለ መንግስትን መፈንቅለ መንግስትን እንዴት ሰላማዊ ትግል መከላከል ይችላል? ከውጭ ወረራ ሲመጣ ነፃ አውጪ ነኝ የሚል ወራሪ ቢመጣስ እንዴት መከላከል ይችላል የሚለውን በምዕራፍ ዘጠኝ ተዘርዝሯል። ከአስራ ዘጠኝ ሀያ አራት እስከ ሁለት ሺ ሁለት በኢትዮጵያ የተካሄዱ ምርጫዎችን በምዕራፍ አስር ተገምግመዋል። ምዕራፍ አስራ አንድ የምርጫ ዝግጅትን በሰፊው ያወራል። የምርጫ ዝግጅት ስንል የፌዴራል እና የክልል ለምሳሌ፣ ፌዴራል ትግራይ መቶ ሀምሳ ሁለት ወንበሮች አሉ። ከመቶ ሀምሳ ሁለት ግማሽ ከፍ ያለ ቁጥር ቢገኝ ተቃዋሚ ቢያገኝ የገዢ ፓርቲ የክልል ገዢ ፓርቲ ሊሆን ይችላል ማለት ነው። ሌሎቹም አካባቢ በተመሳሳይ ሁኔታ እንደገና ከነኚህ ክልሎች ደግሞ የፌዴራል ወንበሮችን የሚወክሉ ቁጥሮች አሉት። ኦሮሚያ መቶ ሰባ ስምንት አማራ መቶ ሰላሳ ስምንት ደቡብ መቶ ሀያ ሶስት ትግራይ ሰላሳ ስምንት የእነኚህን እንኳን ግማሽ ግማሹን የፌዴራል ተወካዮች ቢያገኙ በህብረት የፌዴራል መንግስት ምናልባት መመስረት የሚያስችላቸውን ቁጥር ሊይዙ ይችላሉ። ኢትዮጵያን ህዝብ በመንግስት ስልጣን ማድረግ ሲባል በፌዴራል ደረጃ ብቻ አይደለም በክልልም መሆን አለበት እና የምርጫ ፓርቲዎች እይታቸውን ሰፋ አድርገው ዝግጅታቸውን ከዛ አኳያ ማድረግ አለባቸው። መብትን ለማስከበር ደግሞ ብቸኛውና ተመራጩ መንገድ ሰላማዊ ትግል ብቻ ነው። እሺ፣ እንግዲህ፣ አቶ ግርማ ሞገስ ስለሰጡን ሰፊ ማብራሪያ በጣም አመሰግናለሁ። እኔም እድሉን ስለሰጣችሁኝ በጣም አመሰግናለሁ። ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ በናይል ሳት ስርጭታችን እስከ አንድ ሰዓት ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላችሁ። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። አሁን ደግሞ የጤና ፕሮግራማችን ይቀርባል። ላይቤሪያ ውስጥ ከትናንት በስቲያ ምሽት ላይ አንድ የሚደንቅ አጋጣሚ ተፈጥሯል። በዚህች በኢቦላ ከተጠቁት ሀገሮች ሁሉ አብዝታ በተጎዳች የሞቱም መጠን ከሁሉም ወረርሽኙ ከተስፋፋባቸው ሀገሮች በልጦ 413 ሰው እንዳጣች በተነገረባት ሀገር ውስጥ የተቆጡ ናቸው ወይም ተቃውሞ ሊያሰሙ አደባባይ ዋሉ የተባሉ ሰዎች አንድ የኢቦላ ሕክምና ማዕከል ላይ አደጋ ጥለው ብዙ ዘረፋ ማካሄዳቸው ተሰምተዋል። የላይቤሪያን የኢቦላ ጉዳይ አለም አቀፉ የሕክምና የሕክምና ተራድኦ ቡድን ድንበር የለሽ ሐኪሞች በምህፃር ኤምኤስኤፍ ተብሎ ይጠራል። እጅግ የከበደ የአደጋ ሁኔታ ሲል ጠርቶታል። የሀገሪቱ ፕሬዚደንት ኤለን ጆንሰን ሰርሊፍ በየማኅበረሰቡ ያሉ የጤና ትምህርት ባለሙያዎችን ሰብስበው ሰው ስለ ኢቦላ ለሚያነሳቸው ጥያቄዎች መልስ ለመስጠት በዚያውም ኢቦላን ካለበት እንዳይወጣ ለመቆጣጠር ተገቢ ናቸው የሚባሉ እርምጃዎችንም እንዲተገብሩ ለማሳሰብ ውይይት ተቀምጠው መክረዋል ይህ በሆነ በጥቂት ሰዓታት ውስጥ ነው ታዲያ አጥቂዎቹ ላይቤሪያውያን በኢቦላ ተይዘው የተናጠል ክትትልና ህክምና እየተደረገላቸው የነበሩ ሰዎች የተኙበትን ማዕከል ሰብረው የገቡት እና የዘረፉት የተዘረፉት ዕቃዎች በኢቦላ ቫይረስ የተነካኩ ናቸው ተብሏል በዚያ ላይ በማዕከሉ ውስጥ የነበሩ ሀያ የኢቦላ ህመምተኞች ከጥቃቱ በኋላ አልተገኙም ወይ በዚያ ወረራ ወቅት ግርግር ውስጥ የነበሩ ቤተሰቦቻቸው ሰርቀው ወስደዋቸዋል ወይም እነርሱ ራሳቸው ሸሽተው ወይም አምልጠው ወጥተዋል ይህ የተፈጠረው ዋና ከተማይቱ ሞንሮቪያ ውስጥ ነው አሁን ያ የሕክምና ማዕከል ዕቃና ኢቦላ እንዳለባቸው የተረጋገጠው ሰዎች የት እንዳሉ አይታወቅም ፕሬዚደንት ኤለን ጆንሰን ሰርሊፍ ግን ከጥቂት ሰዓታት በፊት ባደረጉት ስብሰባ ላይ ኢቦላን እናሸንፋለን ብለው ነበር ከአካባቢያችሁ አትውጡ ወደ ሌሎች አካባቢዎች አትሂዱ ሕክምና እስኪደርሳችሁ ወይም እስክታገኙ ጠብቁ ሁሉም ሰው እንዲህ ካደረገ ችግሩን መቀነስ እንችላለን። ፕሬዚደንቷ በኢቦላ ክፉኛ ተጠቅተዋል ወደ ተባሉ ሁለት የዋና ከተማይቱ አቅራቢያ ማኅበረሰቦች ከትምህርት ማስፋፊያ ቡድኖቹ አባላት ጋር ተጉዘው ጎብኝተዋል። ፕሬዚደንቷ የሚሉትን ለመስማትና ጥያቄዎቻቸውንም ለማቅረብ በመቶዎች የሚቆጠሩ ሰዎች ወጡ። ኢቦላ በምዕራብ አፍሪቃ ሲከሰት ይህ የአሁኑ የመጀመሪያ አጋጣሚ ነው ነው የሚባለው። ሰው ስለ ኢቦላ ገና እያወቀ ነው። ወረርሽኙ ግን የሰውን ዕውቀትና የማሳወቅ ጥረት እየቀደመ በሀገሩ እየጋለበ ነው።